የአሜሪካ ድምፅ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 27 2017 ዓ.ም ዝግጅታችን ጀመረ። በኦሮሚያ ክልል ህጻናትን ጨምሮ ሰዎች ለመከላከያ ሰራዊት አባልነት በግዳጅ እየተመለመሉ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ለምሳሌ አንድ የማቆያ ስፍራ ገብተን ካነጋገርናቸው ውስጥ ህጻናት የሆኑና አእምሮ ህመምተኛን ጨምሮ ወደ ሰላሳ ስድስት ሰዎች ለማስለቀቅ ችለናል ካሉት አመራሮች ጋር ተነጋግረን የኮሚሽኑን ተጠባባቂ ዋና ኮሚሽነር ወይዘሮ ራኬብ መሰለን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሌሎች አህጉራዊና ዓለም አቀፍ ዘገባዎችንም በምሽቱ መሰናዷችን አካተናል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰበሰቡ ዋና ዋና ዜናዎች እንግዱ በድጋሚ እንደምናመሻችሁ። ኢትዮጵያ ወደ ጁባላንድ ክልል ጦር አስገብታለች ስትል ሶማሊያ ክስ አሰማች። የሶማሌ ኢሳ ባህላዊ የፍትህ ስርዓት በዩኔስኮ እውቅና አገኘ። የሶሪያ አማጽያን ሁለት ተጨማሪ ከተሞችን ተቆጣጠሩ። እንዲሁም በአሜሪካ ቲክቶክ እንዲታገድ የወጣውን ሕግ የፌዴራል ይግባኝ ፍርድ ቤት ደገፈ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። ኢትዮጵያ ዛሬ አርብ ወደ ደቡባዊ ጁባላንድ ክልል ጦር ልካለች ስትል ሶማሊያ ክስ አሰማች። የሶማሊያ የማስታወቂያ ባህልና ቱሪዝም ሚኒስቴር ባወጣው መግለጫ ኢትዮጵያ ጦሯን ደቡብ ጌዶ ክልል ወደሚገኘው ቦሎሃዎ አንቀሳቅሳ የነበረ ቢሆንም በታጣቂ ኃይሎችና በአካባቢው ማህበረሰብ ግስጋሴው ሊገታ ችለዋል ብሏል። የኢትዮጵያ መንግስት በጌዶ ክልል በጎሳዎች መካከል ግጭት ለመፍጠር የሚፈጽመውን የሚኮንን ያለውን ድርጊት በጽኑ እናወግዛለን ብሏል። የሚኒስቴሩ መግለጫ ይህ የአዲስ አበባው መንግስት በሶማሊያ አንድነትና ሉዓላዊነት ላይ የሚፈጽመው ጣልቃ ገብነት እንቅስቃሴ አካል ነው ያለው መግለጫ አገሪቱ በሰላም አብሮ የመኖርን ብትመርጥም የኢትዮጵያ ድርጊት ግን በቀጠናው አዲስ ግጭት የሚፈጥር ነው ሲልም አክለዋል። ሶማሊያ ነጻነቷንና ሉዓላዊነቷን ለመከላከል ዝግጁ ነች ያለው መግለጫ ዓለም አቀፍ ማህበረሰቡ ተፈጸመ የተባለውን ወታደራዊ እንቅስቃሴ እንዲያወግዝም ጠይቋል። አዲስ አበባ በሶማሊያ መግለጫ ላይ አስተያየት እንዳልሰጠች የጠቆመው የኤፍፒ ዘገባ የባለሥልጣናትን አስተያየት ለማግኘት ያደረገው ጥረት እንዳልተሳካለትም አመልክተዋል። የሶማሌ ኢሳ ባህላዊ የፍትሕ ሥርዓት በዩኔስኮ ዕውቅና አገኘ። ሄር ኢሴ የተሰኘውና በኢትዮጵያ ጅቡቲና ሶማሊያ የሚገኙ የሶማሌ ኢሳ ማህበረሰብ የፍትህ ስርዓት በተባበሩት መንግስታት ድርጅት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ ቅርሶች መዝገብ ውስጥ እንዲሰፍር መወሰኑ ተነግረዋል። ዲሞክራሲያዊ አስተዳደርን የሚያሰፍን የተባለው ከትውልድ ሲተላለፍ የመጣው የፍትህ ስርዓት የስልጣን ክፍፍልን፣ ፍትህን፣ እንዲሁም በማህበረሰቡ ውስጥ አንድ ቡድን ወይም ግለሰብ የሚተዳደርበትን መርህና እሴት በግልጽ ያሰፈረ ነው ተብሏል። ደንቦቹ በማህበረሰቡ ውስጥም ሆነ ከሌሎቹ ማህበረሰቦችና ዘውጌዎች ጋር በሰላም አብሮ የመኖር መርህን የሚከተሉ እንደሆነ ከዩኔስኮ የተገኘው መግለጫ አመልክተዋል። በተጨማሪም ዓለም አቀፍ መሪ ተደርጎ የሚታየውን የሴቶችና ህጻናት መብት መከበር፣ የተፈጥሮ አካባቢን መንከባከብ፣ ሰላማዊ ግጭት መፍትሄዎችን እንዲሁም መረዳዳትን የሚያበረታታ እንደሆነ ተገልጿል። ሄር ኢሴ በተረት በምሳሌ በስነ ግጥም በሌሎችም ባህላዊ ስርዓቶች አማካይነት ከትውልድ ትውልድ ሲተላለፍ የመጣ እንደሆነም ታውቋል። በተጨማሪም በዘመናዊ ትምህርት በውይይቶችና ሲምፖዚየሞች እንዲሁም በብዙሀን መገናኛ አማካይነት ወደ ትውልድ በመተላለፍ ላይ ነው። ስርዓቱ በአፍሪካ ቀንድ የሚገኙትን የሶማሌ ኢሳ ማህበረሰብ ያስተሳሰረ እና ማንነታቸውንና አንድነታቸውን ጠብቀው እንዲኖሩ ያስቻል እንደሆነም ተነግረዋል። የኢሳ ጎሳ ምክር ቤት ቃል አቀባይ አቶ መሐመድ ሙሴ ጌሌ የምዝገባ ሂደቱ ብዙ እንደተደከመበት ገልጸው በውጤቱ መደሰታቸውን ለቪኦኤ ተናግረዋል። በምዝገባ ሂደቱ ወይዘሮ አያን አሊ ሙሴ የተባሉ የህዝብ ተወካዮች ምክር ቤት አባል የሚመሩት ኢሳ ሄሪቴጅ የተባለ ምክር ማህበር ቁልፍ ሚና መጫወቱን አቶ መሐመድ ጨምረው ገልጸዋል። የኢሳ ጎሳ የሚኖሩባቸው የኢትዮጵያ ጅቡቲና ሶማሊያ መንግስታትም አስፈላጊውን ድጋፍ ማድረጋቸውን የተናገሩት አቶ መሐመድ ስለ ሄር ኢሴ የሚያትተው ሰነድም በሶስቱ አገራት መንግስታት በጋራ መዘጋጀቱን ጨምረው ተናግረዋል። ደቡብ ሱዳን በኮሌራ ወረርሽኝ የተጠቃች ነው። በደቡብ ሱዳን ሰሜናዊ ክፍል የኮሌራ ወረርሽኝ በፍጥነት በመዛመት ላይ መሆኑን በአገሪቱ የሚገኙ የሬዴድ ሠራተኞች አስታውቀዋል። የላይኛው የናይል ክልል ተብሎ በሚጠራው አካባቢ በአንድ ወር ውስጥ ቢያንስ 737 ሰዎች በበሽታው መያዛቸውን ድንበር የለሽ የሐኪሞች ቡድን ባወጣው መግለጫ አስታውቋል። በአንድ ወቅት የንግድ ማዕከል በነበረችውና አሁን ግን ወደ ፍልሰተኞች ከተማነት በተቀየረችው ማላካል ወረርሽኙ የከፋ እንደሆነ ታውቋል። በጎረቤት ሱዳን ባዶ ጦርነት ምክንያት የቀድሞ ነዋሪዎቿ እየተመለሱ ባሉባት በደቡብ ሱዳን ከ37 ሺህ በላይ ሰዎች በወረርሽኙ ተጠቅተዋል። ሕክምና ወዲያውኑ ካልተሰጠ ሕይወት ሊቀጥፍ የሚችለው የኮሌራ ወረርሽኝን ለመግታት የተባበሩት መንግስታት ድርጅት 28 በአፍ የሚሰጥ ክትባት በአገሪቱ የከፋ ስርጭት ባለባቸው አካባቢዎች ማከፋፈሉን አስታውቋል። የንጹህ መጠጥ ውሃ ለመኖርና የንጽህና አጠባበቅ ችግር ሁኔታዎችን እንዳባባሰም ታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ጋና ነገ ትመርጣለች። በጋና ነገ ቅዳሜ ለሚደረገው ፕሬዚደንታዊ ምርጫ ሁለቱ ዋና ተፎካካሪ እጩዎች ትናንት ሐሙስ ምሽት በመዲናዋ አክራ የምርጫ ዘመቻ ሰልፍ አካሂደዋል። በካካኦ ወይም ኮኮ ምርቷ በዓለም ሁለተኛ ደረጃን የያዘችው ጋና ነገ በምታካሄደው ምርጫ የሕግ መወሰኛ ምክር ቤት አባላትንም ትመርጣለች። የዋናው ተቃዋሚ ፓርቲ ናሽናል ዲሞክራቲክ ኮንግረስ መሪ የሆኑት የቀድሞ ፕሬዚደንት ድራማኒ ማሃማ በመቶ ለሚቆጠሩ ደጋፊዎቻቸው ባደረጉት ንግግር ምርጫው ሀገሪቱን ወደ ትክክለኛ አቅጣጫ ለመመለስ ወሳኝ ነው ብለዋል። ቅድመ ምርጫ የሕዝብ አስተያየት መመዘኛዎች ወደ ድራማኒ መሐማ ያመዘኑ መሆናቸውን ሮይተርስ በዘገባው አመልክተዋል። ጋና ለገጠማት የኢኮኖሚ ቀውስ ተፎካካሪያቸውና የገዢው ፓርቲ ወኪል የሆኑትን ምክትል ፕሬዚዳንት መሐማዱ ባውማያ ተጠያቂ አድርገዋል። ባውሚያ በበኩላቸው በጠሩት ሰልፍ ላይ ኢኮኖሚው በመሻሻል ላይ መሆኑን ተናግረው ከተቀናቃኛቸው የአስተዳደር ዘመን አንጻር የተሻለ ኢኮኖሚና የሥራ ዕድል እንደተፈጠረ ተናግረዋል። የሶሪያ ማጽያን ሁለት ተጨማሪ ከተሞችን ተቆጣጠሩ። የሶሪያ ማጽያን ከመሃል ከተማዋ ሆምስ በስተሰሜን ያሉ ሁለት ከተሞችን ዛሬ መቆጣጠራቸውን የተቃዋሚ አቀንቃኞችና የመንግሥት ደጋፊ ብዙሃን መገናኛዎች አስታውቀዋል። ራስታን እና ታልቢሰህ የተባሉ ከተሞች በቁጥጥር ስር የዋሉት አማጽያኑ ሀማ የተባለችውን የአገሪቱ ማዕከላዊ ከተማ ከተቆጣጠሩ ከአንድ ቀን በኋላ ነው። የሶሪያ ጦር በበኩሉ የከተማ ውስጥ ውጊያ ላለማድረግና የሲቪሎችን ሕይወት ለመታደግ ሲል ከተማዋን ለቆ መውጣቱን አስታውቋል። ሀያት ታሪር አልሻማ በተባለ መሪ ስም የሚጠራው የአማጽያን ቡድን ወደ ሆምስ እንዲሁም የፕሬዝደንት ባሽር አልአሳድ መቀመጫ ወደ ሆነችው ደማስቆ ግስጋሴውን እንደሚቀጥል አስታውቋል። ሆምስ የተወሰነ ክፍሏ ላለፉት አስር ዓመታት በአማጺያን ቁጥጥር ስር ሲሆን በሶሪያ ትልቋ ከተማ ነች። በሌባኖስ፣ ኢራቅና ዮርዳኖስ ጋራም ትዋሰናለች። አሁን በመገስገስ ላይ ያለው የአማጺ ቡድን ከሆምስ አምስት ኪሎ ሜትር ርቀት ላይ እንደሚገኝ በእንግሊዝ መሠረቱን ያደረገና ጦርነቱን በቅርበት የሚከታተል የሶሪያ ተቃዋሚ ቡድን አስታውቋል። ሆምስን ለመቆጣጠር የሚደረገው ፍልሚያ ወሳኝ እንደሆነና ሶሪያን ማን እንደሚገዛ የሚወስንም እንደሆነ ቡድኑ ጨምሮ አስታውቋል። አማጽያኑ በቅርቡ ጥናት ጥንታዊ የንግድ ማዕከል የነበረችውን አሌፖን ድንገት መቆጣጠራቸው በሶሪያ ረግቦ የነበረውን ግጭት እንደገና አቀጣጥሏል። በመጨረሻም በአሜሪካ ቲክቶክ እንዲታገድ የወጣውን ሕግ የፌዴራል የይግባኝ ፍርድ ቤት ደገፈ። ቲክቶክ በአሜሪካ ጥቅም ላይ እንዳይውልም ሆነ በሽያጭ እንዳይተላለፍ የወጣውን ህግ ዋሽንግተን ዲሲ ውስጥ የሚገኝ የፌዴራል የይግባኝ ፍርድ ቤት ደግፈዋል። ውሳኔው ቲክቶክ በጥቂት ወራት ውስጥ በአሜሪካ እንዲታገድ ሊያስደርግ ይችላል ተብሏል። ቲክቶክ በአሜሪካ በአገልግሎት ላይ ውሎ ለመቆየት በሚያደርገው የህግ ፍልሚያ ትልቅ ሽንፈትም ነው ተብሏል። ህጉ ቲክቶክ መሠረቱን ቻይና ካደረገውና ባይት ዳንስ ከተሰኘው እናት ኩባንያ እስከሚቀጥለው ወር አጋማሽ ድረስ እንዲገነጠል ካለዛ ግን እንደሚታገድ ይደነግጋል። ፍርድ ቤቱ ቲክቶክን ለማገድ የወጣው ህግ ህገ መንግስታዊ ነው ሲል የማኅበራዊ ሚዲያውን ሐሳብን በነጻ የመግለጽ መብት ሙግት ውድቅ አድርገዋል። የቲክቶክ እናት ኩባንያ ከቻይና መንግስት ጋር ግንኙነት አለው፣ በመሆኑም የብሔራዊ ደህንነት ስጋት ነው በሚል የወጣው ህግ ፕሬዚደንት ባይደን በፊርማቸው ያጸደቁት ባለፈው ሚያዝያ ነበር። ይህ በእንዲህ እንዳለ በመጀመሪያው የሥልጣን ዘመናቸው ወቅት ቲክቶክን ሊያግዱ የሞከሩት ዶናልድ ትራምፕ በቅርቡ በተደረገው ምርጫ ዘመቻዎቻቸው ወቅት የቲክቶክን መታገድ እንደሚቃወሙና የማኅበራዊ ሚዲያ መድረኩን ለማዳን እንደሚሰሩ ተናግረዋል። ሁለቱ ከሳሾች ቲክቶክና ባይት ዳንስ የፌዴራል ፍርድ ቤቱን ውሳኔ ለጠቅላይ ፍርድ ቤቱ ይግባኝ እንደሚሉ የአሶሴትድ ዘገባ አመልክተዋል። ክቡራትና ክቡራን በዚሁ የምሽቱን ዜና አጠቃልላለሁ። ወደ ስመኝሽ ይመራቸዋሉ። እንግዲሁን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ህዳር 27 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። እያስተናገድኳችሁ ያለሁት ስመኝሽ የቆየነኝ ከአቀናባሪ ባሪ ኤልያስ አስማረ ጋር አብረን እናመሻለን። የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብራናለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። በድጋሚ እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በኦሮሚያ ክልል ህጻናትን ጨምሮ ሰዎች ከህግ አግባብ ውጪ ለመከላከያ ሰራዊት አባልነት በግዳጅ እየተያዙ መሆናቸውንና የተያዙትን ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት ሐሙስ ህዳር 26 2017 ዓ ም ባወጣው መግለጫ አስታወቀ። ኮሚሽኑ ከህዳር አራት እስከ 20 ቀን ድረስ 2017 ዓ ም በኦሮሚያ ክልል አዳማ፣ ቢሾፍቱ፣ ጅማና ሻሸመኔ ከተሞች እንዳካሄደ በገለጸው ክትትልና ምርመራ የመከላከያ ሰራዊትን እንዲ። ይቀላቀሉ በሚል ህጻናትንና የአእምሮ ህሙማንን ጨምሮ የክልሉ ነዋሪዎች በግዳጅ መያዛቸውን አመልክቷል። ኢሰመኮ ባወጣው መግለጫ ዙሪያ የኮሚሽኑን ተጠባባቂ ዋና ኮሚሽነር ወይዘሮ ራኬቭ መሰለን አነጋግረናቸዋል፣ እንደሚከተለው ይቀርባል። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል ህጻናትን ጨምሮ ሰዎች ለመከላከያ ሰራዊት አባልነት በግዳጅ ስለመያዛቸው እንዲሁም ደግሞ ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን የሚገልጽ መግለጫ አውጥቷል እና በቅድሚያ ይሄ ድርጊት እየተፈጸመ እንደሆነ በምን አወቃችሁ፣ ወደዚህ ክትትል እና ምርመራ የገባ ነው? ያው በኦሮሚያ ክልል የተለያዩ አካባቢዎች የክልሉ የአስተዳደር እና የጸጥታ አካላት እንደዚህ አይነት ድርጊቶች እየፈጸሙ ነው። ማለትም የመከላከላ ሰራዊት አባል ለመሆን የሚፈልጉ ዜጎችን ምንመላ እናከናወናለን በሚል ሰዎችን በግዳጅ የያዙ እንደሆነ ህፃናትን ጨምሮ ማለት ነው የያዙ እንደሆነ እና የተያዙትንም ለመልቀቅ ቤተሰቦቻቸውን ገንዘብ እንዲከፍሉ እያስገደዱ ነው የሚል አቤቱታዎች እና መረጃዎች በደረሱን መሰረት ነው ይህንን ክትትልና ምርመራ ያደረግነው። እንግዲህ ባጣራችሁባቸው አካባቢዎች ወይም ባላችሁ መረጃ መሰረት በግዳጁ የተመለመሉ ሰዎችና ህጻናት ቁጥር ምን ያክል ነው? በትክክል ይህንን ያህል ነው ማለት አይቻልም። ምክንያቱም የተወሰኑ በኦሮሚያ ክልል የተወሰኑ አካባቢዎች ብቻ ነው እነሱም በአዳማ በቢሾፍቱ በጅማ እና በሻሸመኔ ከተማዎች ነው ያደረግነው እና ሁሉም የተያዙበት አካባቢም በእነዚህም ከተማዎች ቢሆን ደን በቁጥር ማወቅ አልቻልንም። ግን ለምሳሌ እንደ ማሳያ ማድረግ የምንችለው ለምሳሌ አንድ የማቆያ ስፍራ ገብተን ካነጋገርናቸው ናቸው ውስጥ ህጻናት የሆኑና አእምሮ ህመምተኛን ጨምሮ ወደ ሰላሳ ስድስት ሰዎች ነው ማስለቀቅ ችለናል። ካሉት አመራሮች ጋር ተነጋግረን እኛ ባለንበት የኛ ቲም ባለበት የተለቀቁ ሰዎች መኖራቸውን አይተናል። በእነዚህ ክትትል ባደረጋችሁባቸው እና ባጣራችሁባቸው አካባቢዎችስ ምን ያክል ሰዎች እንደተለቀቁ ስ የሚታወቅ ነገር አለ? በጣም ያስቸግራል። እንደሱ ለማለት ምሳሌ ለመስጠት ካልሆነ በስተቀር እንዳል በክልሉ ያሉ አካባቢዎች በሙሉ አልሄድንም። በእነዚህም አካባቢዎች ማቆያ ስፍራዎች ናቸው ተብለን ባገኛናቸው ቦታዎች ያሉትን ብቻ ነው ለማወቅ እንችለው ህዳር አስራ አራት እና አስራ አምስት ለምሳሌ ይሄ የመልመላ ስራ ተጠናቆ ወደ አንድ ሺ አንድ መቶ ሰባ አካባቢ የሚሆኑ ለሰራዊቱ የማስረከብ ሂደት ላይ ከዛ ውስጥ ወደ ስድስት መቶ ሁለቱ ብቻ ናቸው መስፈርቱን አሟልተው ህጻናት ያልሆኑ በፍቃዳቸው የገቡ ስድስት መቶ ሁለቱ ብቻ ናቸው ያሟላሉ ተብለው የተቀበሉት እና በዚህ መገመት ይቻላል። ግን ይሄ የአንዱ አካባቢ ብቻ ነው የሚያሳየው። ከዛም በተጨማሪ ደግሞ ቤተሰቦች ለማስለቀቅ ተግዳጅ የተወሰዱትን ገንዘብ እንዲከፍሉ እንደሚገደዱም ገልጻችኋልና ገንዘቡን ከፍለው ያስለቀቁ ቤተሰቦች አግኝታችኋል ነው? ይሄስ ክፍያ የሚፈጸመው? እንግዲህ እንደዚህ አይነት የገንዘብ ክፍያ በሚደረግበት ጊዜ ቤተሰቦችም ወደ ሌላ ችግር ይዳርገናል። ሰዎቹም እንደገና ልጆቹም ወይ የተያያዙትም ወጣቶችም አካለ መጠን የደረሱ ቢሆኑ እንደገና ለሌላ ችግር ይዳረጋሉ በሚል ብዙ ዝርዝር መረጃ መስጠት አይፈልጉም። እሱንም ማስገደድ ስላልቻልን ዝርዝር መረጃ ውስጥ አልገባንም፣ ግን ያስለቀቁ ሰዎች አሉ። ብዙ ጊዜ መጠኑ ከሀያ ሺህ እስከ መቶ ሺህ ሊደርስ የሚችል ነው የሚጠየቀው። እንግዲህ እንደ አቅማቸው፣ አንዳንድ ጊዜ የተደራደሩ የሚያስቀንሱበት ሁኔታ አለ። በዛም ሁኔታ የተፈቱ ሰዎች አግኝተን አነጋግረናል። ትን ማን ነው ለፍትህ የሚያቀርባቸው? ይህንን ለማድረግስ የታየ እርምጃ አለ? በምርመራው ሂደትም በክትትሉ ሂደትም የኦሮሚያ ክልል ኃላፊዎችን አግኝተን ድርጊቱ እንደ እየተፈጸመ እንደሆነ እነሱም አምነው ነገር ግን እስከታች ድረስ እንዲወርድ መመሪያ እንዳስተላለፉ እንደሰጡ እንደዚህ አይነት ምልመላዎች በአፋጣኝ እንዲቆሙ መመሪያ እንደሰጡ እና የምልመላ ማቆያ ስፍራዎች እነሱም እየጎበኙ ያለ ፈቃዳቸው የተያዙ ሰዎችን እና እድሜያቸው አስራ ስምንት ያልሞላ ህፃናትን እያስለቀቁ እንደሆነ በኦሮሚያ ኃላፊዎች ነግረውናል። ሰዎቹንም ተጠያቂ እንደሚያደርጉ ገልጸውልናል። እንደዚሁም የመከላከያ ሰራዊት አመራሮችም እንደዚሁ በየቦታው እየሄዱ ህፃናትንና በግዳጅ የተያዙ ሰዎችን እያስለቀቁ እንደሆነ ከዛም መረዳት ችለናል። ስለዚህ እዚህ ነው በሪፖርታችንም ይሄ የግዳጅ ምልመላ ሳይሆን የነጻነትን መብትን የሚነካና የህገወጥና የዘፈቀደ ስርዓት እንደሚ የሚያሟላ የሰብአዊ መብት ጥሰት እንደሆነ የገለጽ ነው። ነገር ግን በተለይ ይህንን ድርጊት የፈጸሙ ሰዎችን እንዲሁም ደግሞ የተያዙ ሰዎችን ለማስለቀቅ ገንዘብ የተቀበሉ ሰዎችን ግን ተከታትሎ ተጠያቂነት የማረጋገጥ ኃላፊነቱ የኦሮሚያ ክልል እና የፌዴራሉም እንደዚሁ መከላከያ ሰራዊት ይህንን ክትትል አድርጎ ማረጋገጥ አለበት የሚል ምክር ሀሳብ በዚህ ምክንያት ነው የሰጠ ነው። እናንተ ምርመራ ካካሄዳችሁባቸው እንደ አዳማ፣ ቢሾፍቱ፣ ጅማ እና ሻሸመኔ ውጭ ያሉ ሌሎች የኦሮሚያ ከተሞች ውስጥ ተመሳሳይ ነገር ለመፈጸሙ መረጃ አላችሁ? ከኦሮሚያ ውጭስ በሌሎች ክልሎች ውስጥ ተመሳሳይ ነገር ይፈጸማል? እኛ መረጃም አቤቱታም የደረሰን ከኦሮሚያ ክልል ነው። በተለይ በስፋት አቤቱታ የመጡባቸው አካባቢዎችን ነው መርጠን ክትትልና ምርመራ ያደረግንበት። በሌሎቹም አካባቢዎች ሊፈጸም ይችላል የሚል ግምት ሊኖር ይችላል፣ ግን በዚህ ግዝበት ይሁን በተወሰነ መልኩ ይቀንስ እሱን ማረጋገጥ አንችልም። ግን በተወሰነ መልኩ እንደዚህ አይነት አሰራር ካለ ቶሎ እርምጃ ወስዶ መከላከል የሚቻልበትን ሰዎችንም እንደዚሁ ተጠያቂ ማድረግ እንደሚያስፈልግ ለመጠቆም ነው። እንደዚህ አይነት ምልመላ ደግሞ ሊቀጥልም ስለሚችል በሌሎቹ ክልሎች በቀጣይም አስፈላጊው የጥንቃቄ እርምጃዎች እንዲወሰዱ በተለይ ለሀገር መከላከያ ሚኒስቴር ምክር ሀሳባችንን አቅርበናል። ይህ አይነቱ የግዳጅ ምልመላ እንዲቆም ከዚህ በኋላም ተፈጻሚ እንዳይሆን ለክልሉ ሊሆን ይችላል ወይም ለፌዴራል መንግስት ምን አይነት ምክር ሀሳብ ነው ያቀረባችሁት? እንግዲህ ከዚህ ምሳሌ ወስደን እንደዚህ አይነት መመሪያዎች ሲሰጡ የምልመላ መስፈርቶቹ ህጉን የጠበቁ ናቸው። ብሔራዊ ህግንም የዓለም አቀፍ ህጎችንም መስፈርቶቹ በራሳቸው ያንን የሚያሟሉ ናቸው። ግን ወደ ታች ወርዶ ምልመላው በሚሰራበት ጊዜ በመስፈርቱ መሰረት መመልመሉ፣ ሰዎች በፍቃዳቸው እየተመዘገቡ እንደሆነ፣ በዚህ ሂደትም ህጻናት በህገወጥ መንገድ እየተያያዙ እንዳልሆነ እና ክፍተትን ፈጥሮ ሰዎች ገንዘብ መሰብሰቢያ ሰዎችን ማንገላቻ እንዳይሆን አስፈላጊው ጥንቃቄ ሊወሰድ ይገባል። እንደዚህ አይነት ድርጊት ውስጥ የገቡ ሰዎችን ደግሞ በህግ ጠይቆ ተጠያቂነትን ማረጋገጥ እና ለወደፊቱም ትምህርት እንዲሆን ሌሎቹም ወደዚህ አይነት ድርጊት እንዳይገቡ ትምህርት እንዲሆን ማድረግ ያስፈልጋል። የህግ በላይነትን ማረጋገጥ በጣም አስፈላጊ ይሆናል። በጣም አመሰግናለሁ። ወይዘሮ ራኬብ መሰለ የኢትዮጵያ ሰብአዊ መብት ኮሚሽን ተጠባባቂ ዋና ኮሚሽነር የሰብአዊ መብት ኮሚሽኑ በኦሮሚያ ክልል ሕፃናትን ጨምሮ ሰዎች ለመከላከያ ሰራዊት አባልነት በግዳጅ ስለመያዛቸው እንዲሁም ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ ስለመገደዳቸው ዛሬ ባወጣው መግለጫ ዙሪያ ለሰጡን ማብራሪያ እጅግ አድርጌ አመሰግናለሁ። አድማጮችና ተመልካቾቻችን በዚህ መግለጫ ዙሪያ ከፌዴራል መንግስቱም ሆነ ከክልሉ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሻቸውን ካገኘን ይዘን የምንመለስ ይሆናል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። አሁን ደግሞ ለትንታኔ መጽሄት ወደ ያዝናቸው ዘገባዎች እንለፍ። የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ በዲሞክራቲክ ሪፐብሊክ ኮንጎ ቢያንስ የ79 ሰዎችን ህይወት የቀጠፈውንና በመቶዎች የሚቆጠሩ ሰዎችን ያጠቃውን አዲስ በሽታ ምንነት ለመለየት እየታገለ መሆኑን አስታወቀ። በደቡባዊ አፍሪካ የዶክተሮች ማህበር ለሰብአዊ መብት የተባለው ስብስብ በሽታው ወደ ሌሎች ሀገራት እንዳይዛመት አካባቢያዊ ትብብር እንደሚያስፈልግ አሳስቧል። ኮሎምበስ ማቡንጋ በዚህ ዙሪያ ያደረሰንን ዘገባ ኤደን ገረመው ታቀርበዋለች። በዴሞክራቲክ ሪፐብሊክ ኮንጎ የበሽታ መከላከልና መቆጣጠር ተቋም ዳይሬክተር የሆኑት ዶክተር ጂን ካሴያ ከኪንሻሳ ባለስልጣናት ጋር በመሆን ትላንት ሐሙስ በኮንጎ በተገኘው አዲስ በሽታና መንስኤ ላይ እየሰሩ መሆኑን ለጋዜጠኞች ተናግሯል። ዶክተር ካሴያ የምርመራውን ውጤት በአፋጣኝ ከሐኪሞች፣ ከተመራማሪዎችና ከሕክምና ተቋማት እንደሚሹም አስታውቀዋል። ውጤቱን ከአምስት እስከ ስድስት ሳምንት መዘግየቱን እንዴት ልንቀበል እንችላለን? ይህ የሚሆነው ደግሞ የክትትል ሥርዓቱ ደካማ ስለሆነ ብቻ ነው። ምን እየተካሄደ እንደሆነ ለማወቅ አሁንም በመጠባበቅ ላይ ነን። ወደፊትም በሽታ ሲከሰት መንግሥት በይፋ መግለጫ ለመስጠት አምስትና ስድስት ሳምንት እንዲወስድበት አንፈልግም። ይህንን ኤክስ የተባለውን በሽታ በሚመለከት የላቦራቶሪ ውጤቶችን እየጠበቅን ነን። የአፍሪካ የበሽታ ቁጥጥር ተቋም አፍሪካ ሲዲሲ የምርመራው ውጤቶች ይበልጥ እስኪታወቁ ድረስ አዲሱን ወረርሽኝ በሽታ ኤክስ ብለው መጥራትን መርጠዋል። በሽታው የጉንፋን አይነት ምልክቶች ያሉት ሲሆን የዓለም የጤና ድርጅት መንስኤው አለመታወቁን ገልጿል። ነገር ግን እንደ ኢንፍሉዌንዛ ኮቪድ-19ና ወባ አሊያም ኩፍኝ ያሉት በሽታዎች ጋር ያለውን ዝምድና እንደሚመረምርም ተገልጿል። በደቡብ አፍሪካ የሰብአዊ መብት ሐኪሞች ማህበር አጠቃላይ ዳይሬክተር የሆኑት ዶክተር ኖርማ ታራ የዴሞክራቲክ ኮንጎ ዜጎች እንዲረጋጉና እንዲሁም ንጽህናቸውን እንዲጠብቁ አሳስበዋል። ያልተለመዱ በሽታዎች ሲከሰቱ ለጤና ጥበቃ ባለሥልጣናት ለማሳወቅ እንዲቻል መንግሥታት ከውጭ አገር መግቢያዎች ላይ የሚያደርጉትን ክትትል እንዲያጠናክሩ እናበረታታለን። ከዚህም ሌላ የዚህን በሽታ ምንነት በአፋጣኝ ለማወቅ እንዲቻል ብለውም በዓለም አቀፍ ደረጃ ተዛምቶ ብዙ ሕይወት እንዳያጠፋ በአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል የሚመራ ስራ በቅንጅት እንዲሰራ ጥሪ እናቀርባለን። መቀመጫውን በኪንሻሳ ባደረገው ገባሬ ሰናይ አክሽን አሳንቴ ተቋም አስተባባሪ የሆኑት ዶክተር አኪሌስ ስሹጉ ፍራንሲስ የበሽታው ምልክቶች መታየት ሲጀምሩ አፋጣኝ እርምጃ መውሰድ ያስፈልጋል ይላሉ። ይህም የግል ንጽህናን በደንብ መጠበቅ፣ ውሃ መጠጣት፣ ለበሽታው ተጋልጠዋል ተብሎ የሚጠረጠሩ ሰዎችን ከሌሎች ለይቶ ማቆየትና የሐኪም መመሪያዎችን ማክበር ይጨምራል። ከዚህም በተጨማሪ ትኩሳት፣ ሳል፣ የአፍንጫ ፈሳሽና የደም ማነስ የመሳሰሉ አጠራጣሪ ምልክቶች ካሉ ፈጥኖ ለሕክምና ተቋማት ባለስልጣናት ማሳወቅ አስፈላጊ መሆኑን እንናገራለን። አፍሪካ ሲዲሲ በሽታው ወጣት ልጆችን በተለይም ደግሞ ዕድሜያቸው ከአምስት በታች የሆኑ ጨቅላ ሕጻናትን እያጠቃ መሆኑን ይገልጻሉ። ዶክተር ካሲያ በዴሞክራቲክ ኮንጎ ለአሁን ብቻ ሳይሆን ወደፊትም ሊከሰቱ የሚችሉ ወረርሽኞችን ለመቋቋም በተለያዩ አካባቢዎች ቤተ ሙከራዎች መገንባታቸው አስፈላጊ ነው ይላሉ። በበሽታው ተይዘዋል ተብሎ የተመዘገቡትና መታመማቸው የተረጋገጠው ሰዎች ቁጥር ይለያያል። ይህ የሆነው ምርመራ የሚካሄድበት ላብራቶሪ በሚመለከት ከፍተኛ የሆነ ችግር ስላለ ነው። ኮንጎ ጠንካራ የላብራቶሪ አቅም ያስፈልጋታል። ሌላው ችግር የርቀት ጉዳይ ነው። ኮንጎ ሰፊ ሀገር ነች። ጥሩ መሰረተ ልማት ግን የላትም። በ48 ሰዓታት ውስጥ መድረስ ካለባቸው የምርመራ ናሙናዎች ውስጥ በሰዓቱ የሚደርሰው 35 በመቶው ብቻ ነው። ይህና ቶሎ መፍትሄ የሚፈልግ ከባድ ችግር ነው። ይህ በእንዲህ እንዳለ ዴሞክራቲክ ኮንጎ ሀያ የአፍሪካ ሀገራትን ያጠቃውን ኤምፓክስ በሽታ ወረርሽኝን እየተዋጋች መሆኑን አፍሪካ ሲዲሲ ጨምሮ አስታውቋል። ካለፈው ጥር 2016 ዓ ም አንስቶ እስካሁን ድረስም 62171 የኤምፓክስ ታማሚዎች በሀገሪቱ የተገኙ ሲሆን ከነዚህ ውስጥ 1200 የሚደርሱት ህይወታቸው አልፏል። በኮለምበስ ማቪህንጋ ለተጠናቀረው ዘገባ ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ። ወደ ተከታዩ ዘገባ ስናልፍ እስራኤል ጋዛ ውስጥ በፍልስጤም ህዝብ ላይ የዘር ማጥፋት አድራጎት ትፈጽማለች ሲል ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል ወንጅሏታል። አምነስቲ ግጭት እየቀጠለ ባለበት ሁኔታ እንዲህ አይነት ውንጀላ ሲያቀርብ ይህ የመጀመሪያ ጊዜው ነው። እስራኤል በበኩሏ ክሱን አጥብቃ አጣጥላለች። ሄነሪ ሪጅዌል ከለንደን ያደረሰን ዘገባ ዝርዝሩን ይዟል። ቁንጅታየ ታቀርበዋለች። በሐማስ ስር የሚተዳደረው የጤና ሚኒስቴር እንደተናገረው ጋዛ ውስጥ አንድ አመት ከሁለት ወር ያስቆጠረው ውጊያ ከተጀመረ ወዲህ ከ44 ሺህ የሚበልጡ ፍልስጤማውያን ተገድለዋል። አሀዙ ታጣቂዎቹንም ይጨምራል። ይሁን እንጂ ሐማስ ከተገደሉት ሰዎች መካከል የሚበዙት ሲቪሎች መሆናቸውንና ከ13 ሺህ የሚበልጡቱ ልጆች እንደሆኑ አመልክቷል። የእስራኤል ኃይሎች ባደረሷቸው ጥቃቶች የመኖሪያ ሰፈሮች ወድመዋል። ከጋዛ ሕዝብ 90 ከመቶውን የሚይዙት 1.9 ሚሊዮን ሰዎች መኖሪያቸውን ለቀው መሰደዳቸውን የተባበሩት መንግስታት ድርጅት አስታውቋል። ሰሜናዊ ጋዛ ውስጥ ያሉት ፍልስጤማውያን ረሃብ ተደቅኖባቸዋል ሲሉ የረዴድ ድርጅቶች በማስጠንቀቅ ላይ ናቸው። አምነስቲ ኢንተርናሽናል ትናንት ሐሙስ ይፋ ባደረገው ሪፖርቱ እስራኤል ጋዛ ውስጥ በዘር ማጥፋት ደረጃ የሚፈረጅ አድራጎት እየፈጸመች ነው ብሏል። የሰብአዊ መብት ተቋሙ ዋና ጸሐፊ አግነስ ካላማርድ እነዚህ ወንጀሎች ፊትም ቢሆን ሆን ተብለው የሚፈጸሙ ነበሩ፣ አሁንም እንደዛው ቀጥለዋል። ፍልስጤማውያንን ለማጥፋት ታቅዶ የሚፈጸም ድርጊት ነው ደግሞም ድርጊቱ ያለአንዳች ተጠያቂነት ነው የሚፈጸመው። እስራኤል የዘር ማጥፋት እየፈጸመች ነው የሚለው ድምዳሜ ካላንዳች ጥርጥር በማስረጃ ተደግፎ የተደረሰ ድምዳሜ ነው። አንዳንድ የእስራኤል ባለሥልጣናት የሚሰጧቸውን መግለጫዎች ያነሳው የአምነስቲው ሪፖርት ለአብነት የብሔራዊ ጸጥታ ሚኒስትሩ ኢታማር ቤን ጊቪር ጋዛ መደምሰስ አለባት በማለት ያስተላለፉትን ጥሪ ጠቅሶታል። የዘር ማጥፋት አድራጎትና ሌሎችም የዓለም አቀፍ ህግ ጥሰት አድራጎቶች እንዲፈጸሙ በማነሳሳት የሚወጡ መግለጫዎችን አይተናል። ወታደሮቹ እሱን በመድገም ጋዛ መደምሰስ አለባት ወይም ሰው ሊኖርባት እንዳይችል ማድረግ አለብን ሲሉ የሚያሰሟቸው እኛም ያረጋገጥናቸው ቪዲዮዎችም አሉ። እስራኤል የዘር ማጥፋት ትፈጽማለች መባሏን አጥብቃ ታስተባብላለች። የአምነስቲ ኢንተርናሽናሉን ሪፖርትም እንዳለ በሐሰት ላይ የተመሰረተ ብላ አጣጥለዋለች። የእስራኤል የጦር ኃይል የሐማስ ተዋጊዎች በየትምህርት ቤቱና በየሆስፒታሉ እየተደበቁ ህዝቡን እንደ የጥቃት መከላከያ ጋሻ እየተጠቀሙበት ነው በማለት ይወነጅላል። ይህንን ታዲያ አለም አቀፍ ጋዜጠኞች ጋዛ እንዲገቡ ስለማይፈቀድ ለማረጋገጥ አስቸጋሪ አድርጎታል። እስራኤል በተጨማሪም ሐማስ እንደ አውሮፓውያን የዘመን አቆጣጠር ባለፈው ዓመት ጥቅምት ሰባት ቀን ድንበር ተሻግሮ ባደረሰው ጥቃት የዘር ማጥፋት ጭፍጨፋ አድርሷል በማለት ወንጅላለች። በጥቃቱ ከ1200 የሚበልጡ ሰዎች የተገደሉ ሲሆን ሐማስ ከ240 የሚበልጡ ሰዎችን አግቶ ወስዷል። የእስራኤል መንግስት ዓለም አቀፍ ሕግ በሚፈቅደው መሰረት ራሳችንን ከጥቃት እየተከላከልን ነው በሚለው አቋሙ የጸና ሲሆን በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳንን የፊታችን ረቡዕ በመንግስታቱ ድርጅት በጋዛ ጉዳይ ከሚካሄደው አስቸኳይ ጉባኤ አስቀድመው ለጋዜጠኞች በሰጡት ቃል እንዲህ ብለዋል። ዊ ዊል ኔቨር ዌቨር ኢን አወር ዲተርሚኔሽን ቱ ዲፌንድ አወር ፒፕል። የህዝባችንን ደህንነትም ሆነ የወደፊት እጣ ፈንታውን ከጥቃት ለመጠበቅ እንዲሁም የታገቱትን ዜጎቻችን በሙሉ አስለቅቀን ወደ ሀገራቸው ለማምጣት ካለን ቁርጠኝነት ፈጽሞ ዝንፍ አንልም። የአምነስቲ ሪፖርት በጋዛው ጦርነት ላይ የሚያሳድረው ተጽዕኖ ይኖር ይሆን? ለንደን በሚገኘው ኪንግስ ኮሌጅ የመካከለኛው ምስራቅ ጉዳይ ተንታኙ አንድሪያስ ክሬግ የሚከተለውን አስተያየት ሰጥተውበታል። እስራኤል ውስጥ ጦርነቱን በሚመለከት ለእስራኤላውያን ወሳኝ የሆኑ ሁለት ጉዳዮች አሉ። አንዱ የዩናይትድ ስቴትስ መንግስት ሲሆን ዩናይትድ ስቴትስ የምትሰጠው ድጋፍ ነው። ሌላው በሀገር ውስጥ ያለው የህዝብ አስተያየት ሲሆን መንግስቱ ጋዛ ውስጥ ምን ማድረግ እንዳለበት ከህዝብ በኩል የተለያየ ጫና ይደረግበታል። ይህ ሪፖርት በእነዚህ ወሳኝ ጉዳዮች ላይ የሚያሳድረው ተጽዕኖ የሚኖር አይመስለኝም። በማከልም ዩናይትድ ስቴትስን ጨምሮ የእስራኤል አጋሮች እስራኤል በተወነጀለችበት በዘር ማጥፋት አድራጎት በተባባሪነት ተጠያቂ ሊሆኑ እንደሚችሉ ተንታኙ አመልክተው፣ ለእስራኤል የሚሰጡትን የጦር መሳሪያ ድጋፍ ማቆም ይኖርባቸዋል ብለዋል። የአሜሪካ ድምፅ የሚተላለፈውን የአርብ ምሽት ዝግጅቶቻችንን ነው እየተከታተላችሁት ያላችሁት። ተመራጩ ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሁፍ ከሶስቱ የዩናይትድ ስቴትስ ዋነኛ የንግድ ሸሪኮች ወደ ሀገራቸው በሚገቡ ምርቶች ላይ ቀረጥ እጥላለሁ ሲሉ ዝተዋል። የአሜሪካ ድምፁ ኮኔ ፋራባው ያደረሰን ዘገባ ትራምፕ በውሳኔያቸው ከጸኑ እርምጃው ሊያስከትል የሚችለውን ኢኮኖሚያዊ ተጽዕኖ ይፈትሻል። አሉላ ከበደ ያቀርበዋል። ምስጋና ለቀረጥ ሕጋችንና ለጠንካራው የንግድ ፖሊሲዎቻችን ያኔው ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2020 የዩናይት ስቴትስ ሜክሲኮና ካናዳ ስምምነት አሊያም ከሶስቱ ሀገራት መጠሪያ በተወሰዱ ቃላት ዩኤስኤምሲኤ የተባለውን ውል በፈረሙበት ወቅት። የኢሊኖይ ግዛት ነዋሪ የሆኑት ገበሬ ዴቪድ ኢሰርማን ስምምነቱ ለዩናይትድ ስቴትስ የንግድ ፖሊሲ የሚበጅ እርምጃ መሆኑ ነበር የታያቸው። ያ መደረግ የነበረበት ነገር ነው፣ ችግሮች ስለነበሩም ያን በማድረጋቸው ሊመሰገኑ ይገባል። ይሁንና ትራምፕ በካናዳ እና በሜክሲኮ ላይ አዳዲስ ቀረጥ እንደሚጥሉ የገለጹባቸው በቅርቡ በማህበራዊ ትስስር ገጾቻቸው ላይ ያወጧቸው ጽሑፎች እነኛን የቀደሙትን በሶስቱ ሀገሮች መካከል የተደረሱ ውሎች የሚጥሱ ናቸው። ዩናይትድ ስቴትስ ወደ እነኚህ ሀገሮች የምትልካቸውንና እንደ ኢሰርማን ላሉ ገበሬዎች ቁልፍ የገቢ ምንጭ የሆኑትን እንደ በቆሎና አኩሪ አተር በመሳሰሉ ምርቶች ዋጋ ላይ ተጽዕኖ ያሳድራሉ። ቀረጥ የመጣል እርምጃ ችግሩ መጨረሻው አንተ ይህን ካደረግክ እኔ ደግሞ ይህንን አድርጋለሁ በሚል ብድር የመመለስ አይነት ድርጊት መጠመድ ሊያመራ ይችላል። እንደ እውነቱ ከሆነ ማናቸውም ባለጸጋ ሀገራት ከቀረጥ በሚሰበሰብ ገንዘብ ላይ እንደ ትልቅ የገቢ ምንጭ አይተማመኑም። በመዝገበ ቃላት ውስጥ ለእኔ ከሁሉ ውብ የሆነው ቃል ቀረጥ የሚለው ነው። ትራምፕ ባለፈው የጥቅምት ወር ፕሬዚዳንታዊ ዘመቻቸውን እያከናወኑ በነበረበት ወቅት የሺካጎ ኢኮኖሚ ክበብ ከተባለው መድረክ ተገኝተው ሲናገሩ በውጭ ምርቶች ላይ ከፍ ያለ ቀረጠ የመጣሉን እርምጃ ዩናይት ስቴትስን ኢኮኖሚ ያግዛል ብለው ለምን እንደሚያምኑ ዘርዝረዋል። አንደኛው ምክንያታችን እዚህ ላሉንና ሌሎች ወደዚህ የሚገቡ ኩባንያዎች ጥበቃ ማድረግ አለብን። ምክንያቱም በሺዎች የሚቆጠሩ ኩባንያዎች ወደዚህ ሀገር ስለሚመጡ ነው። ከአሁን ቀደም ሆኖ በማያውቅ ደረጃ እናጎለብተዋለን፣ እናሳድገዋለን። ከሁለቱም ፓርቲ ያልሆነውና ለትርፍ ያልተቋቋመው የታክስ ፋውንዴሽን የተባለ ተቋም ባለፈው ሰኔ 2024 ያወጣው ሪፖርት ትራምፕ በመጀመሪያው አስተዳደር ዘመናቸው ወቅት በጠቅላላው 380 ቢሊዮን ዶላር የሚገመት የውጭ ምርትና ሸቀጦች ላይ ጥለውት የነበረው ቀረጥ አሜሪካውያንን ለ80 ቢሊዮን ዶላር አዲስ ቀረጥ ዳርጓል። የፕሬዚዳንት ጆ ባይደን አስተዳደርም በአብዛኞቹ በነኛ ምርቶች ላይ የተጣሉትን የቀረጥ ክፍያዎች አጽምቶ የኤሌክትሪክ አመንጪዎችና በኤሌክትሪክ ኃይል የሚሽከረ የተሸከሩ መኪኖችን ጨምሮ የ18 ቢሊዮን ዶላር አዲስ ቅረጥ ከቻይና በሚገቡ ምርቶች ላይ ጥሏል። እንደ ጥናት ተቋሙም ግምገማ ባለፉት ሰባት ዓመታት ውስጥ የተጣለው ቅረጥ የአገር ውስጥ ምርት በነጥብ ሁለት በመቶ እንዲቀንስ ምክንያት ሆኗል። በተጨማሪም 140 ሺህ የሚጠጉ የሙሉ ጊዜ የስራ ዕድሎችን አምክነዋል ብሏል። ቅረጥ ለኤሌኖይ ገበሬዎች ወይንም ለአሜሪካ ግብርና የተሻለ ተፎካካሪ የሚያደርግ እድል አይፈጥርም። ራያን ዋይት ሀውስ የሕግ አውጪዎች ገበሬዎችን የሚደግፍ ሕግ እንዲያወጡ የሚያግባባው የኢሊኖይ የእርሻ ቢሮ የተባለው ድርጅት የብሔራዊ ሕግ ጉዳዮች ዲሬክተር ናቸው። እንደ አውሮፓውያን የዘመን አቆጣጠር በ2019 ቻይና ዩናይት ስቴትስ ለወሰደችው እርምጃ የአጻፋ ምላሽ ለመስጠት በታለመ እርምጃ አሜሪካ ወደ ቻይና ትልቅ በነበረው የአኩሪያተር ምርት ላይ ቀረጥ ጣለች። ይህም ቻይና የአሜሪካን የአኩሪ አተር ምርት መግዛት አቁሟ ፊቷን ወደ ሌሎች አቅራቢዎች እንድታዞር አደረገ። በዚህ ዓመት ቻይና ከዩናይት ስቴትስ የገዛችው የአኩሪ አተር መጠን በ2016 ከነበረበት 40 በመቶ ወደ 18 በመቶ አሽቆልቁሏል። የቻይና የጉምሩክ መረጃ እንደሚያሳየውም ብራዚል ለቻይና የምታቀርበው የአኩሪ አተር ምርት መጠን በአንጻሩ ወደ 76 በመቶ አሻቅቧል። Um, the past of the trump administration, it's, it's a path that we're going to have the biggest agricultural trade deficit in a long, long time. ከግብርና ስራ ጋር በተዛመደው የንግድ ልውውጥ ረገድ በምንገዛውና በምንሸጠው ምርት ወይንም ሸቀጥ መካከል በረጅም ጊዜ ውስጥ አይተነው የማናውቅ አይነት መጠነ ሰፊ የሆነ አለመመጣጠን ይገጥመናል። ዋይት ሀውስ እንደሚሉትም ሌላ አዲስ ቀረጥ ማለት ገና ድሮ ለበቆሎና አኩሪያተር ምርታቸው በሚያገኙት ዝቅተኛ ዋጋ የተጎዱትን የአሜሪካ ገበሬዎች ሌላ ተጨማሪ ጉዳት ያስከትል ይሆናል የሚል ስጋት አድሮባቸዋል። በዚህ መሰሉ እርምጃ ማንም አሸናፊ ሆኖ እንደማይወጣ ታሪክ ይነግረናል። ለዚህም ነው ገበሬው ዴቪድ ኢሰርማን አዲስ ይጣላል የሚባለውን ቀረጥ አስመልክቶ የሚሰሙትና የተሰሙት ጠንከር ያሉ ንግግሮች ከንግግርነት አልፈው ገበያቸውን የሚጎዱ ወደ ሌላ የተግባር እርምጃነት እንዳይለወጡ የሚመኙት። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ለመጀመሪያ አጋማሽ የያዝናቸውን ዘገባዎች አጠናቀናል። አሁን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ ዝግጅታችን ወደ ኢትዮጵያ ይመልሰናል። ኢትዮጵያ ከፍተኛ የቆዳና ሌጦ ምርት ቢኖራትም ከዘርፉ ብዙም ተጠቃሚ አይደለችም ለዚህም የራስ ፈጠራ የታከለባቸው የቆዳ ምርቶችን የሚነድፉ ተወዳዳሪ ባለሙያዎች በበቂ ደረጃ ለመኖራቸው አንዱ ምክንያት እንደሆነ የዘርፉ ባለሙያዎች ይገልጻሉ ሆኖም አሁን ላይ የዘርፉ ባለሙያዎች በኢትዮጵያ ብቅ ብቅ እያሉ ሲሆን ሩት ግርማይ ከነዚህ አንዷ ናት ሩት በይበልጥ አፍሪካዊና ኢትዮጵያዊ ቀለም ያላቸውን መልእክት አዘል ቦርሳዎች ዲዛይን በማድረግ ለገበያ የምታቀርብ ሲሆን በአፍሪካ ደረጃ የተካሄዱ ሁለት ተከታታይ የቆዳ ውጤቶች ንድፍ ወይም ዲዛይን ውድድሮችን አሸንፋለች። ዲዛይነሯ ከኬኔዲ አባተ ጋር በነበራት ቆይታ ስለ ሥራዋና ቀጣይ ዕቅዷ ነግራናለች። እንከታተለው። እስከ ሁለተኛ ዲግሪ ትምህርቷን የተከታተለችው በስነ ትምህርት ዘርፍ ቢሆንም የውስጧ መሻት ግን ከልጅነቷ ጀምሮ የምትሞካክረው የስዕል ጥበብና ዲዛይነርነት ነበረና ይህን ፍላጎቴን ወደ ምርት ብቀይረው ውጤታማ ሆናለሁ በማለት በግል ጥረቷ ሕልሟን ወደ መኖር መሸጋገሯን ትገልጻለች። የቆዳ ውጤቶች ዲዛይን ወይም ንድፍ ባለሙያ ሩት ግርማይ። እናም ከአምስት ዓመታት በፊት ሻምሮክ ሌዘር የተባለ የቆዳ ውጤቶች ንድፍና ምርት ድርጅት ከፍታ ዘርፉን ተቀላቅላለች። የተለያዩ የቆዳ ውጤቶችን ዲዛይን እያደረገች ወደ ምርት የምትቀይረው ሩት ዋና ትኩረቷ ግን የተለያዩ አይነት ቦርሳዎችን በተለይም የሴት ቦርሳዎችን ዲዛይን ማድረግ ነው። ስራዋን ስትጀምርም በዚህ ዘርፍ በኢትዮጵያ ያለውን ክፍተት በመረዳት እንደሆነ ታብራራለች። በሀገራችን ላይ ያሉ የቆዳ ውጤቶች ብዙ ያው እየተስፋፋ ነው። ከድሮ ለውጥ አለ። ግን ምንድን ነው ፕሮዳክቶቹን ካየሃቸው፣ ብዙ ጊዜ ከውጭ ሀገር ጋር ኮፒ ፔስት የተሰሩ ናቸው። ያ ደግሞ የትም አያስኬደንም። እንደ ግለሰብም በሀገርም ደረጃ ለውጥ አያመጣ። የውጭ ሀገር ሰዎች ደግሞ መጥተው ዲዛይኖቻችንን ወደ አፍሪካ፣ ወደ ኢትዮጵያ መጥተው ሲያዩት ምንን ይጠብቃሉ? አፍሪካ ተች ወይም ኢትዮጵያ ከሆነ የኢትዮጵያ ተች ዲዛይን ነው የሚፈልጉት እንጂ እኛ እንደምናየው ያው የአገር ስም መጥቀስ ባያስፈልገኝም ከተማው ላይ ተጥለቅልቆ ያለው የምን ሀገር ቦርሳ እና ብራንድ እንደሆነ እናውቃለን። ያ ደግሞ እነሱ ራሳቸው ከሌሎች ሀገራት ከሌሎች ዲዛይነሮች ኮፒ ፔስት አድርገው ሀይ ኮፒውን ነው ከተማው ላይ የሚያፈሱት። እኛ ደግሞ የእነሱን ነው ኮፒ የምናርገው። ምን ያህል የውጭ ምንዛሪ ሆነ የአገሪቱን ኢኮኖሚ ይለውጣል ነው ዋናው በመሆኑም የራሷን ዲዛይኖች ወደ መፍጠር መሸጋገሯን ትገልጻለች። እኛ መስራት ያለብን ዲዛይን ላይ ነው። ቆዳችን ቆንጆ ነው። ታዲያ ቆዳችን ተፈላጊ ከሆነ ለምንድን ነው የውጭ ምንዛሪ እንዲያመጣ አድርገን ኤክስፖርት ላይ በስፋት ያልተሰራው ሲባል ዲዛይናችን ላይ ነው ክፍተት ያለው ነው። ስለዚህ ዲዛይናችን ላይ በጣም ትልቅ ተጽዕኖ ፈጣሪ ስለሆነ እሱ ላይ ፎከስ አድርጌ ነበር ስሰራ የነበረው እያንዳንዷን ኢንስፓየር አድርጎኝ የሰራሁት ፈጽሞ ዓለም ላይ ያን አይነት ስራ እንዳልተሰራ በተቻለ መጠን በጉግልም በምንም ሰርች አድርጌ ነው የሰራው። በቦርሳ ዲዛይኖቿ አፍሪካዊና ኢትዮጵያዊ ይዘት ያላቸውና መልእክት አዘል ሀሳቦችን ማንጸባረቅ ሌላው የሩት ትኩረት ነው። ይህም አህጉራዊ ሽልማቶችን እንድታሸንፍ አስችሏታል። በአውሮፓውያኑ 2023 እና 2024 የአፍሪካ የቆዳና የቆዳ ውጤቶች ተቋም ከአሜሪካ የቆዳና ሌጦ ምክር ቤት ጋር በመተባበር ያዘጋጀውን የቆዳ ምርቶች ንድፍ ውድድር በተከታታይ አሸንፋለች። በአፍሪካ ሌቭል የ2023ቱን ያሸነፍኩበት ዳይቨርሲቲ ባክ የሚል ነው። እንዳልኩ አሁንም ዳይቨርሲቲ ባክ አይዲያው ማለት ነው። አፍሪካ ተች ነው። ዳይቨርሲቲ ባክ ኢንስፓየርድ የሆንኩበት በዚብራ ነው። የዚብራ ከለር ካየ ብላክ ኤንድ ዋይት ነው። ኔጌቲቭ እና ፖዘቲቭ እና ግን ሁለቱ ኔጌቲቭ እና ፖዘቲቭ ሲገናኙ ጥቁር እና ነጩ ውበትን ይሰጣሉ። ስለዚህ ይሄንን ኢንስፓየር አድርገኝ ብዬ ዋናው ዳይቨርሲቲ ብዬ የባጌን ስያሜ የሰየምኩት ለምንድን ነው? በቃ ተቃራኒ ነገሮች በዘር በሃይማኖት በቀለም ልዩነቶች ውበት እንጂ ችግር ሊፈጥሩ አይገባም ነው ይሄ እቺ ነገር ደግሞ እቺ አይዲያ ደግሞ በአፍሪካ ትልቅ ልንማረው ለያንገር ጄኔሬሽን ሊማሩበት የሚገባ አይዲያ ስለሆነ ይሄንን ርዕስ ሰጠሁና ተወዳደርኩ፣ እና አዋርድ አገኘሁ። በአዲስ አበባ ከተማ በቅርቡ በተካሄደው የ2024 የአፍሪካ የቆዳ ምርቶች ንድፍ ውድድር ላይ ያሸነፈችው ደግሞ ኦቨርፊሽንግ የሚል ስያሜ በሰጠችውና የተፈጥሮ ሚዛን ጥበቃ ላይ ባተኮረው የቦርሳ ዲዛይን ወይም ንድፍ ነው። 2024 ደግሞ ናይል ፐች የሚባል አሳ ነው ኢንስፓየር ያደረገኝ። እሱን ደግሞ አፍሪካዊ ነው እንደውም ኢትዮጵያዊ ነው፣ ቅድም እንዳልኩ ግኝቱ የሚባለው አንዳንድ ጥናት ላይ ማለት ነው። እና ያ አሳ በየወቅቱ እየቀነሰ ነው። ለምን? ኦቨርፊሽንግ በጣም ከማጥመድ የተነሳ ማለት ነው እና የቦርሳዬ ርዕስ ኦቨርፊሽንግ ባግ ነው የሚለው የ2024 ያገኘሁበት አዋርድ ማለት ነው። ኦቨርፊሽንግ ደግሞ በጣም ብዙ አሳ ስናጠምድ በሀገርም በአፍሪካም ደረጃ ይሁን በዓለም ደረጃ የክላይሜት ቼንጅ ለብዙ ነገር ተጽዕኖ ይፈጥራል እና አሳዎችንም ብዙ ካጠመድናቸው ዝርያቸው እስከ መቀነስ የምግብ ዋስትናንም ይቀንሳል የዓለም ሙቀትንም የአባብ ሰዓል ብዙ ነገሮች ተከትሎ ስለሚመጡ ኦቨርፊሽንግ ብዙ ማጥመድ ቢቀር የሚል ነው እና ርእሱ ኦቨርፊሽንግ ባግ ነው የሚለው። ይሄን አሁን ካየኸው የአሳው ጀርባ ፓርት አጥንት አጥንት ነገሮች አሉ አደለ? እነሱን የሚያመለክት ቦርሳ ነው። ደግሞ እንዲህ ስታያት የአሳውን አጠቃላይ ምስሉን ይገልጻል ነው። ይሄ ካውዳል ፊልም ጀርባውን ያሉት አጥንቶችን የሚያሳይ ነው። እችኛዋ ደግሞ በብሩንዲ የኬንያ፣ የዛምቢያ፣ የብሩንዲ ፕሬዚደንት እንዲሁም ፕሬዚደንቶች የእኛም ፕሬዚደንት በተገኙበት የተሰጠኝ አዋርድ ነው። በዚህ የኦቨር ፊሽንግ የቦርሳ ንድፏ በብሪታንያ ለንደን መስከረም ወር ላይ በተካሄደ አንድ የቆዳ ውጤቶች ዝግጅት ላይም መጋበዟን የምትገልጸው ሩት ግርማይ ይህ የቦርሳ ንድፏ ስላገኘው ተቀባይነትና ስለ ቀጣይ እቅዷ አብራርታለች። ዲዛይኖቻችን የራሳችን ተች ሲኖራቸው ተፈላጊነት ይኖራቸዋል። ኮመንደብል ዲዛይነር ተብዬ በመመረጤ እንግሊዝ ሀገር የሚገኝ ኢንተርናሽናል ስቱደንት ኮምፒቲሽን ላይ ዲዛይኑን አይተው ኢንቫይት አረጉኝ። የለንደን የሪል ሌዘር ስቴ ዲፍረንት እና በጣም ወደውት ብዙ ፕሮሚስ አለው። ትላልቅ የፋሽን ኢንዱስትሪዎችም ራሱ ከነዚህ ውስጥ አንዱን በስፋት እንዲሰሩት እና ፓተንት ፕሮሰስ ላይ ነኝ። ፓተንት እንዳወጣ ነግረውኛል። አሁንም እቅዶቼ በቃ በአፍሪካ ደረጃ ለመቅረት አልፈልግም። አሁንም አነጋግሬያቸዋለሁ። በኢንተርናሽናል ደረጃ ተወዳድሬ በአለም ላይ ደግሞ አገራችንን ማስ እራት ፈልጋለሁኝ ማለት ነው። የቆዳ ውጤቶች ንድፍ ማሰልጠኛ ማዕከል በመክፈት በኢትዮጵያ ለዘርፉ እድገት አሻራዋን ማሳረፍ በቀጣይነት የያዘችው እቅዷ እንደሆነም ተናግራለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲንና እንግዳውን ሩት ግርማይን እናመሰግናለን። ሰደድ እሳት፣ ህገወጥ የሰዎች ሰፈራ የእርሻ እንቅስቃሴ መስፋፋት ግጭትና ሌሎች ሰው ሰራሽ ችግሮች በኢትዮጵያ በሚገኙ ብርቅዬ እንስሳት መካከል አንዱ በሆነው ዋሊያ አይቤክስ ህልውና ላይ ስጋት መጋረጣቸውን የኢትዮጵያ የዱር እንስሳት ባለስልጣን አስታውቋል ኤደን ገርመው የኢትዮጵያ የዱር እንስሳት ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ የሆኑትን አቶ ናቃቸው ብርሌውን በዚህ ዙሪያ አነጋግራለች ተከታዩ እሱ ነው ኢትዮጵያ እንደ ሀገር አሉኝ ከምትላቸው በብዙ ተቋማቶቿ ላይ አርማ በመሆን በቀዳሚነት ስሙ የሚነሳው ብርቅዬው ዋልያ አይቤክስ የህልውና ስጋት እንደገጠመው የኢትዮጵያ የዱር እንስሳት ባለስልጣን አረጋግጧል። የባለስልጣን መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ቢሮ ስራ አስፈጻሚ የሆኑት አቶ ናቃቸው ብርሌው የዋልያ አይቤክስ ቁጥር በእጅጉ መመናመኑን በመገንዘብ መንግስት አፋጣኝ የዳሰሳ ጥናት እያደረገ ነው ይላሉ። በእርግጥ ቀደም ብሎ የነበረው ቁጥር ያሳይ የነበረው ዘጠኝ መቶ አካባቢ ድረስ የነበረ የዋልያ አይቤክስ እንደነበረ ነው። አሁን ላይ ብዛት ያን ያህል ዋልያ አይታይም። ዋልያም ሆኖ በተጨባጭ ባልሆነ መረጃ እየታደመ ነው የሚል መረጃ ይወጣ ስለነበረ ይህን ያህል ቁጥሩ ቀንሶ ከሆነ ለማረጋገጥም ነው አሁን ብን ተዋቅሮ መሬት ላይ ያለውን እውነታ ለማረጋገጥ የዳሰሳ ጥናት እየተደረገ ያለው። የግጭት አንዱ ውጤቱ አንዱ እንደ ማሳያ አድርገን እንወስደዋለን። ምን ያህል ሊሆን ይችላል? የጉዳቱ መጠን ምን ያህል ቀንሷል? የችግሩ ምክንያት ምንድን ነው የሚለውን መነሻ አድርገን የገባ ነው እንጂ አሁን ብዙ ጊዜ ከአምስት መቶ እስከ ስድስት መቶ ዋሌ አካባቢ ነው ሊኖር የሚችል የሚል ግምት ያለው እንጂ በቆጠራ ወይም ደግሞ በሳይንሳዊ መንገድ የተረጋገጠ አይደለም። በጎርጎሮሳውያኑ ሁለት ሺ ሀያ የታተመው የመጨረሻው ኢንሳይክሎፒዲያ ብሪታኒካ በኢትዮጵያ ብርቅዬ የሆነው የዋይልያ አይቤክስ ብዛት አራት መቶ እንደሆነ ያስቀመጠ ሲሆን ቁጥሩ ከዛም እያሽቆለቆለ እንደመጣ በወቅቱ አስፍሮ ነበር። አቶ ናቃቸው በሰሜን ኢትዮጵያ እየተካሄዱ ያሉ ግጭቶች ፓርኮችን ለህገ ወጥ ወረራ አጋልጠዋል ይላሉ። በህዋትና ኢትዮጵያ መንግስት መካከል በነበረው ጦርነት ምክንያት ከፍተኛ ጉዳት ወይም ደግሞ ችግር ያስተናገደው የቃፍታ ሽራሩ እርካንግ ነው። የካፍታ ሽራሩ ብሔራዊ ፓርክ ከኤርትራ ጋር የምንዋሰንበት በሀገራችን የዝሆኖች መገኛ ከሆኑ ብሔራዊ ፓርኮች ውስጥ አንዱ ነው። ዝሆን ብቻ ሳይሆን በርካታ የተፈጥሮ ሀብት ያለው በርካታ ቁጥር ያለው የቆላ አጋዘን የሚገኝበት ብሔራዊ ፓርክ ነው። ይሁን እንጂ በጦርነቱ ምክንያት በኢትዮጵያ መንግስትና በህዋት መካከል በተፈጠረው ግጭት ወይም ጦርነት ምክንያት የተወሰኑ ወራት ብሔራዊ ፓርኩ ሙሉ ለሙሉ ስራ ቁሞ ነበረ። በተለይ ካፍታ ሽራሮ ሆንና ወደ መረጋጋቱ እንደጀመረ የባለስልጣን መስሪያ ቤቱ በቀጥታ የጥበቃና ቁጥጥር ስራውን ጀምሯል። የዳሰሳ ጥናት ለማድረግም ተሞክሯል። በተለይ ሁሉም ቆላ አጋዘን ጋር ተያይዞ በወቅቱ ህገ ወጥ አደን የተከናወነበት ሁኔታ በተቋም ለማየት ሞክረናል። ተቋሙም የጥበቃና ቁጥጥር ስራውን ለማጠናከር በአካባቢው ካለው የጸጥታ ኃይል ጋር ሆኖ እዛ ካሉ ሰራተኞቹ በማስተባበርና ድጋፍ በማድረግ ስራዎችን ሲያከናውን ቆይቷል። ይሁንና አሁንም አልፎ አልፎ በሚስተዋሉ ግጭቶች እና ከማህበረሰብ በሚመጡ ሰው ሰራሽ ጫናዎች ምክንያት በተለይ የህገወጥ ወረራ፣ ህገወጥ ሰፈራ፣ ህገወጥ ወርቅ የማውጣት ተግባራት መደበኛውን የጥበቃና ቁጥጥር ስራውን ለማከናወን ከፍተኛ ተግዳሮት ፈጥሯል። እሱንም ባለስታ መስሪያ ቤቱ በተለይ በሰሜን የሀገራችን አካባቢ የሚገኙ የጥበቃ ቦታዎችን ትኩረት ሰጡ እቅድ በማዘጋጀት በአካባቢው ከሚገኙ ባለድርሻና አጋር አካላት ጋር በጋራ በመሆን በመስራት ላይ። በህወሀትና በፌዴራል መንግስቱ መካከል የተደረገው ጦርነትም በትግራይ ክልል ቃፍታ ሽራሮ ፓርክ ባለስልጣን መስሪያ ቤቱ የነበረውን ተደራሽነት ለወራት አስተጓጉሎ ነበር የሚሉት አቶ ናቃቸው ግጭቱ በፓርኩ የሚኖሩ የቆላ አጋዘን፣ ዝሆንና ሌሎች እንስሳት ህልውና ላይ አደጋ መጋረጡን ተናግረዋል። ለዚህም ህገ ወጥ የማዕድን ቁፋሮና ሰፈራን በምክንያትነት አንስተዋል። ጦርነት ሲባል ወይ ግጭት ሲባል በሰው ላይ ብቻም ሳይሆን በዱር እንስሳት ላይም የራስ የሆነ ተጽዕኖ ወይም ደግሞ ጉዳት አለው። እንደ ሀገር ኮቪድ ከመከሰቱ በተጨማሪ በሰሜኑ ሀገራችን ክፍል የተከሰተው ጦርነት እንዲሁም አሁን ላይ በተለይ በአማራ ክልል አካባቢ ያለው ግጭት የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ተለምዶ የጥበቃና ቁጥጥር ስራዎችን በተገቢው መንገድ إنها تتمكن من تسليم المزيد من በተለይ በቱሪስት መዳረሻነቱ የምናውቀው የሰሜን ተራሮች ብሔራዊ ፓርክም አንዱ ገሰት ቀማሽ ስለሆነ እሱ ላይም ትኩረቱን ሰቶ በመስራት ላይ ይገኛል። መልካም ነገሮች አሉ። እነዛ ውጤቶችን ለማጠናከር በቅርብ እንኳ አንድ የባለድርሻ አካላት የጋራ የውይይት መድረክ ተካሂዷል። በተለይ የሰሜን ተራሮች ብሔራዊ ፓርክን በተመለከተ አሁን ላይ የጥበቃና ቁጥጥር ስራ በመደበኛ ሁኔታ እየተካሄደ ነው። ወደ ሰሜን ቱሪስቱም እንደበፊቱ በሚጠበቀው ልክ ባይሆንም ግን ጎብኚው በሰላም ወጥቶ በሰላም የአሜሪካ ድምጽ በቅርቡ ያነጋግራቸው የአርባ ምንጭ ዩኒቨርሲቲ የተፈጥሮ ሳይንስ ኮሌጅ መምህር ዶክተር አዲሱ ፍቃዱ በዋናነት በዱር እንስሳት ላይ ለሚከተል ጉዳት መንስኤ የሚሆነው የመኖሪያ አካባቢያቸው ለተፈጥሯዊና ሰው ሰራሽ አደጋዎች መጋለጥ መሆኑን አንስተዋል። ውጭት የሚካሄድባቸው አካባቢዎች ከፍተኛ የሆነ የደምንጣሮች ታሮች ይካሄዳሉ ለሚልተሪ ኦፕሬሽን ሲባል ይሄም ያው ሀገራችን ከተያዘችው ከተለያዩ ግሪን ሌጋሲ እና ሌሎች ያዝ ዓለም አቀፍ እና ሀገር አቀፍ ፖሊሲዎች ጋር የሚጋጭ ነገር በተወሰነ መልኩ ይፈጥራል። ሁለተኛው የብዝሃ ሕይወትን መጥፋት እስከ መጥፋት ድረስ የሚያደርስ ጉዳት ያደርሳል። ይህም ስንል በተለይ የተለያዩ የዱር እንስሳቶች የሚኖሩበት አካባቢዎች ረብሻ ሲኖርበት፣ ደኖች ሲመነጠሩ፣ ሀገር በቀል የሆኑ ሰብሎችንም እንስሳዎችንም በተለይ ደግሞ ሀገር በቀል የሆኑ ዛፎችን እና ሀገር በቀል የሆኑ ወይንም ደግሞ ኢንደሚክ የሆኑ እንስሳቶች ከፍተኛ ጉዳት ይደርስባቸዋል። በምስራቅ ሀረርጌ ኦሮሚያ ክልል የሚገኘው የባቢሌ ፓርክን መልሶ ለማቋቋም እየተሰራ መሆኑን የገለጹት የኢትዮጵያ የዱር እንስሳት ባለስልጣን መስሪያ ቤት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ናቃቸው ብርሌው ምንም እንኳን የፓርኮቹ ደህንነት የተጠበቀ ቢሆንም የቱሪስቶች ቁጥር መመናመን ገጥሟል ይላሉ። በተለይ ባለስልጣን መስሪያ ቤቱ የሚያስተዳድራቸው ብሔራዊ ፓርኮች ወይም ደግሞ በኦሮሚያ ብሔራዊ ክልላዊ መንግስት ስር የሚገኙ ብሔራዊ ፓርኮች ነው። መደበኛ ስራዎችን ለመስራት ያጋጠመ ችግር የለም። ግን የጥበቃ ቦታዎች አሉ። መደበኛ ስራውን የልማትና ጥበቃ፣ የጥበቃና የቁጥጥር ስራዎችን በተለመደው መንገድ እየተከናወኑ ይገኛሉ። ያን ያህል የጥበቃውን ቱሪስት ጎብኝቷል ማለት ባይቻልም አልፎ አልፎ በተለያዩ አካባቢዎች የተፈጠሩ ሰብሰራ ግጭቶች ከፍተኛ ተግዳሮት ፈጥረዋል። ይሁንና ግን በዛው ልክ እንዲሆን ቱሪስት በቀላሉ ገብቶ የሚጎበኛቸው ቦታዎችም አሉ። በተለይ በዚህ ዓመት የነጭ ሳር ብሔራዊ ፓርክ በርካታ ቱሪስቶችን ያስተናገደ ብሔራዊ ፓርክ ነው። እንዲሁም የባሌ ተራሮች ብሔራዊ ፓርክ በርካታ የሀገር ውስጥ እና የውጭ ሀገር ቱሪስቶችን ያስተናገደ ብሔራዊ ፓርክ ነው። በተመሳሳይ አሁን ሰሜን ላይ ጥሩ እንቅስቃሴ ተጀምሯል። ኢትዮጵያ የሰላሳ አንድ አጥቢ ብርቅዬ እንስሳት ባለቤት ስትሆን ከእነዚህ ውስጥ ዋልያ አይቤክስ፣ ጭላዳ ዝንጀሮና ቀይ ቀበሮውን ጨምሮ ሰባት የሚሆኑ እንስሳት የህልውና አደጋ እንደተጋረጠባቸው የተለያዩ መዛግብት ያሳያሉ። አቶ ናቃቸው ብርሌዮም የማህበረሰቡን ትኩረት የሚስቡ የተለያዩ ክስተቶች ቢኖሩም የዱር እንስሳት ግን ትኩረት ሊሰጣቸው እንደሚገባ አጽንኦት ሰጥተው አሳስበዋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው። ኢትዮጵያ የኤችአይቪ ኤድስ ስርጭት እየቀነሰ ቢሄድም በጋምቤላ ክልልና በከተሞች እየጨመረ መሆኑን የተባበሩት መንግስታት ድርጅት የኤችአይቪ ኤድስ ፕሮግራም ወይም ዩኤን ኤድስ አስታውቋል። አስማማ ዋዬ ነው። በዚህ ዙሪያ ከተቋሙ ከፍተኛ አማካሪ ዶክተር አመሃ ኃይሌ ጋራ ቆይታ አድርጎ አነጋግሯቸዋል። ቆይታቸው በሽታው አሁን ስላለበት ዓለም አቀፍ ሁኔታ ከሚያብራሩበት ይጀምራል። የበሽታው ስርጭት ዓለም አቀፍ ደረጃ የዛሬ አስር ሀያ ዓመት ከነበረው በጣም ከፍተኛ የሆነ መሻሻል ያሳየበት ነው። እንደ ዓለም በአጠቃላይ ከኤርስ ጋር የተያያዘው ሞት እና የኤች አይ ቪ ስርጭቱ በሰባ አምስት ፐርሰንት የቀነሰበት ሁኔታ ነው ያለው እና አሁን በአመት የሚያዙ ሰዎች ቁጥር ወደ አንድ ነጥብ ዘጠኝ ሚሊዮን አካባቢ በዓለም አቀፍ ደረጃ ዝቅ ብሏል። ብዙ ሀገሮች ብዙ ሀገሮች በተለይ ከዚህ ከመድሃኒቱ ፀረ ኤች አይቪ መድኃኒት ከመጀመር ጋር ተያይዞ ብዙ ሀገሮች ይሄ የኤች አይቪ ስርጭቱን ከመቆጣጠር አንፃር አጥጋቢ የሚባል ጥሩ የሚባል ለውጥ ያሳዩበት ሁኔታ ነው ያለው እና ግን ያው ስቲል 1.9 ሚሊዮን ሰዎች በዓመት ይያዛሉ ማለት በጣም ትልቁ ቁጥር ነው። የበሽታው ስርጭትም እየጨመረ የመጣበት ሁኔታ ከቅርብ ጊዜያት ወዲህ የሚሉ አንዳንድ ሪፖርቶችን እንመለከታለን። በእርግጥ የጨመረ የመጣባቸው ሁኔታዎች አሉ። አሁን የትኞቹ አካባቢ ላይ ስበርትቷል? ትናንሽ ጂኦግራፊ ፖኬቶች ናቸው። አሁን እንደ ድሮ እንደ አገር ወይንም አጠቃላይ ማህበረሰቡን በሚያጠቃ መልኩ የመጨመር ሁኔታ የለም ያለው። የተወሰኑ የተለዩ የህብረተሰብ ክፍሎች ጋር ላይ በተለየ ሁኔታ ግን የመጨመሪያ የሚያሳይበት ሁኔታዎች አሉ። ለምሳሌ አደንዛዥ እፅ በመርፌ የሚጠቀሙ ሰዎች አዲስ ሲመርጅ የሚያደርግበት አካባቢዎች ላይ በነዚህ ማህበረሰብ ክፍሎች አካባቢ ኤች አይ ቪ ስርጭቱ እንደ አዲስ ሲጨምር ታያለህ ወይንም ደግሞ አንዳንድ ሀገሮች ላይ ሴተኛ አዳሪዎች ላይ የነበረው የኤችአይቪ ስርጭት ጥሩ ተቆጣጥሮት የነበረው እንደገና ወደ መጨመር የሚገባበት ሁኔታ እንጂ በአገር ደረጃ ያለ የመጨመር ትሬንድ ብዙ አይታይ። ምክንያቱም ይሄ የጸረ ኤችአይቪ መድኃኒቱ በስፋት እየተስፋፋ ነው፣ በስፋት እየተሰጠ ነው እና እሱ በጣም ትልቅ ለውጥ አምጥቷል። ሆኖም ግን እንደ አለም አቀፍ ከተቀመጠው ከነበረው ግብ ግቡ ምን ነበረ? ለሀያ ሀያ በ75 ፐርሰንት 2010 ከነበረው በ75 ፐርሰንት መቀነስ አዲስ የሚይዛው ሰዎችን ቁጥር የሚል ነበረ እና ከኤችአይቪ ጋር የተያያዘውን ሞት በ75 ፐርሰንት የመቀነስ የሚል ነበር። ብዙ ሀገሮች ያንን በአስር ዓመት ውስጥ ማሳካት አልቻሉም ነበር። በሳምንት ፐርሰንት ለመቀነስ አልቻሉም ነበር። ሆኖም ግን በአብዛኛው ሀገር ያለው ትሬንድ የመቀነስ ነው። ማህበረሰቦች መካከል አሁን ከነሱልኝ ተለይተው በዚህ ጉዳይ ላይ ትኩረት ከሚደረግባቸው ባለፈ በአካባቢ ደረጃ ኢትዮጵያ ውስጥ ምንድን ነው የሚመስለው? በክልሎች ደረጃ አሁን አንደኛው ሌላው ልዩነት በክልሎች መካከል ነው እና ገጠርና ከተማ፣ ያው ከተሞች በጣም የተጠቁ ናቸው። ለዛ ነው አዲስ አበባ አሁን በጣም ከፍ ብለው ያለ ስርጭት ያለባቸው አዲስ አበባ፣ ድሬዳዋ ሀረር እና ጋምቤላ ናቸው። ጋምቤላ ገጠር ከተሞችም አሉበት። የጋምቤላ የተለየ ሁኔታ ነው ያለው። አዲስ አበባ ያው ከተሞች ስለሆኑ አዲስ አበባ ድሬዳዋና ሀረሪ ስርጭታቸው ከፍ ያለ ነው። ወደ ሶስት ፐርሰንት ከሁለት ነጥብ አምስት እስከ ሶስት ነጥብ አምስት መካከል ላይ ያወድቃሉ። እነዚህ ከፍተኛ ስርጭት ያለባቸው ናቸው። ጋምቤላ ግን ገጠር ከተሞችም ጭምር የተጠቁበት ሁኔታ ነው ያለውና የጋምቤላ ስርጭት ከሀገራዊ አማካኙ በጣም ከፍ ያለ ነው ከሁለት ነጥብ ዘጠኝ ምናምን አካባቢ ነው እና ያ ማለት ጋምቤላ ላይ በተለየ መልኩ ክልሉ የተጠቃበት ሁኔታ አለ ማለት ነው። እንግዲህ ብዙ ነገሮች አስተዋጽኦ ያደርጋሉ፣ እንደዚህ ሊጅናል በክልል መካከል ያለው ልዩነት። ከዛ በተጨማሪ እንግዲህ ያው እነ አማራ አፋርም ከሀገራዊ ስርጭቱ ትንሽ ከፍ ብለው ያሉ ናቸው። አንዳንዶቹ ደግሞ ያው ከሀገራዊ ስርጭቱ አንፃር በጣም ዝቅተኛ ስርጭት ያለባቸው ናቸው። እነ ኦሮሚያ፣ ኦሮሚያ አፋር አፋር ሳይሆን ሶማሌ እና አንዳንድ የደቡብ አሁን ማዕከላዊ ደቡብ እና ደቡብ ስርጭታቸው ከሀገራዊ እንትኑ በታች ሆኖ የሚታይበት ሁኔታ አለ። እና በክልሎች መካከል ልዩነት አለ። በክልል መካከል ብቻ ሳይሆን በወረዶች መካከልም በጣም ሰፊ ልዩነት አለ እና አጠቃላይ ካሉን ወደ ከአንድ ሺ አንድ መቶ ሀምሳ በላይ ወረዳዎች አሉ። ከነዛ ውስጥ ወደ ሶስት መቶ የሚሆኑት ናቸው በከፍተኛ ሁኔታ ቤቻ ስርጭቱ የተጠቁት እና አብዛኞቹ የከተማ ነክ ቀመስ የሆኑ ናቸው። አንዳንዶቹ ደግሞ የከተማ አካባቢ ያሉ የገጠር ወረዳዎች ናቸው። በተለይ እነዚህ ትላልቅ ፕሮጀክቶች ያሉባቸው ወረዳዎች እና እንዳልኩ በወረዳም በክልልም ደረጃም ልዩነቶች አሉ። በኢትዮጵያ ውስጥ በተለይ ባለፉት አራት አምስት ዓመታት በከፍተኛ ሁኔታ ግጭቶች ተበራክተዋል፤ ጦርነቶች ሲካሄዱ ነበር። እነዚህ ሁኔታዎች ምናልባት በስርጭቱ ሂደት ውስጥ ቅድም በገለጿቸው አካባቢዎች ላይ በአንዳንዶቹ ጦርነቶች የሚካሄዱባቸው የነበሩ ናቸው እና በራሱ አስተዋጽኦ አድርጓል ለዚህ ሁኔታ ማለት እንችላለን። አንድ የወጣ ጥናት ነበር ለምሳሌ 2023 በፈረንጆቹ የትግራይ ክልልን በተመለከተ አንድ አርባ የሚሆኑ ጤና ጣቢያዎችን የነበራቸውን አገልግሎት ተመልክተው ነበር እና ከጦርነቱ በፊትና ከጦርነቱ በኋላ እና ከጦርነቱ በፊት ከነበሩት የኤችአይቪ መድኃኒቱን እየወስዱ እና ይከታተሉ ከነበሩት ሰዎች ወደ 3 ሺህ አካባቢ የሚሆኑ ሰዎች እነዛ 43 የሚሆኑ ጤና ጣቢያዎች ውስጥ ስምንት መቶ የሚሆኑት አካባቢ ብቻ ነበር መድኃኒታቸው በጦርነቱ ወቅት መተው ይወስዱ የነበረው እና አብዛኞቹ ኦልሞስት ከሁለት ሶስተኛ የሚሆኑት ጸረ ቻይ መድኃኒት የሚጠቀሙ ሰዎች በጦርነቱ ወቅት መተው መድኃኒታቸውን እየወሰዱው አልነበረም ማለት ነው። ያ የሚያሳይ ምንድን ነው? አገልግሎቱ በከፍተኛ ሁኔታ የተቆራረጠበት ሁኔታ ተፈጥሮ ነበር ማለት ነው። ያ ምንን ይፈጥራል? ሰዎቹ መድኃኒታቸውን በትክክል በማይወስዱበት ጊዜ በደማቸው ውስጥ ያለው የቫይረስ መጠን ይጨምራል። ምንም ጥያቄ የለውም። ያ ማለት ወደ ሌሎች ሰዎች የማስተላለፍ እድላቸው በከፍተኛ ሁኔታ ይጨምራል ማለት ነው እና ሌሎችም አገልግሎቶችም ራስን ለመከላከል የሚጠቅሙ የኮንደም ስርጭት፣ የኤችአይቪ ምርመራ፣ ከእናት ወደ ልጅ የነበረው አገልግሎት የመሳሰሉ ያው ቀንሰዋል። አሁን በ2016 የነበረው የተከበራችሁ አድማጮችና ተመልካቾቻችን፣ የዚህን ቃለ ምልልስ ሙሉውን በዌብሳይታችን ላይ ታገኙታላችሁ። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እስከምንገናኝ ደህና ደሩ።